The Voice of America. ህወሓትን በመደገፍ እና ሁከት ለማስነሳት ዝግጅት በማድረግ የተጠረጠሩ 325 ግለሰቦችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ኮሚሽን ገለጸ። ኢሰመኮ በቅርቡ ባወጣው መግለጫ አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች በትግራይ ተወላጆች ላይ ከህግ አግባብ ውጭ የሆነ እስር እንግልትና የንግድ ቤት መዘጋት እንደሚፈጸም መረጃዎች እንደደረሱት መግለጹ ይታወሳል። ከዚሁ ጉዳይ ጋር በተያያዘ ባለፈው ሳምንት መጨረሻ መግለጫ የሰጡት የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ህወሓትን በመደገፍ የተጠረጠሩ 325 ግለሰቦች በቁጥጥር ስር መዋላቸውን አስታውቋል። በተጠርጣሪዎቹ ቤትና የንግድ ድርጅቶች በተደረገ ብርበራ የተለያዩ የጦር መሳሪያዎች መያዛቸውንም የገለጹት ኮሚሽነሩ እርምጃው ከብሔር ጋር የተያያዘ አይደለም ብለዋል። የፖሊስ እርምጃ በትግራይ ተወላጆች ላይ ያነጣጠረ መሆኑን ኢሰመኮ ገልጿል። በሌላ በኩል በትግራይ ክልልም የህወሓት ተቃዋሚ ናቸው ተብለው የተፈረጁ ንጹሐን ስለመገደላቸው ማስረጃዎች ደርሶኛል ማለቱ ይታወሳል። ኬኔዲ አባተ ዝርዝሩን ያስደምጠናል። የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርቡ ባወጣው መግለጫ በትግራይ ክልል ከቀጠለው ግጭት ጋር ተያይዞ በሲቪል ሰዎች ላይ ስለሚፈጸሙ ጥቃቶች፣ እንግልትና፣ እስር፣ የንግድ ቤት መዘጋት፣ የህይወት መጥፋትና መሰል ኢሰብአዊ ድርጊቶችን በተመለከተ የሚወጡ መረጃዎች እንደሚያሳስቡት መግለጹ ይታወሳል። ኮሚሽኑ በመግለጫው ካነሳቸው ነጥቦች መካከል አዲስ አበባን ጨምሮ በተለያዩ የአገሪቱ ክፍሎች በትግራይ ተወላጆች ላይ ከህግ አግባብ ውጭ የሆነ እስር እንግልትና የንግድ ቤት መዘጋት እንደሚ እንደሚፈጸም መረጃዎች እየደረሱት እንደሆነ የሚገልጽ ነው። ከዚሁ ጉዳይ ጋር በተያያዘ ባለፈው ሳምንት መጨረሻ መግለጫ የሰጠው የአዲስ አበባ ፖሊስ ኮሚሽን በፌዴራል መንግስት በሽብርተኝነት የተፈረጀውን ህወሀትን በመደገፍ የተጠረጠሩ 325 ግለሰቦችን በቁጥጥር ስር ማዋሉን አስታውቋል። የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ለኢቲቪ በሰጡት መግለጫ በአዲስ አበባ የሚገኙ የህወሀት ደጋፊ ያሏቸው ግለሰቦች ከተማዋን የሁከት ማዕከል የማድረግ እንቅስቃሴ መጀመራቸው መሆናቸውን ገልጸው በጥናት ላይ በመመስረት ፖሊስ እርምጃ እየወሰደ እንደሚገኝ ተናግረዋል። ሰራዊቱን አሸንፎ መቀሌ እንደተቆጣጠሩ የሚያናፍሱት አሉባልታ መነሻነት በአዲስ አበባ ከተማም የሚገኙ የጁንታ ደጋፊዎችም ተባባሪዎችም ተላላኪዎችም አዲስ አበባን በድጋሚ የሁከትና የብጥብጥ ማዕከል ለማድረግ እንቅስቃሴ ጀምሯል። ይሄ የተኩስ አቁም ስምምነቱ እንደተፈጸመ ምሽቱን ጭምር በየሆቴሉ በተለያዩ ቦታዎች በጭፈራ በዳንኪራ ህገ መንግስቱንና የሀገሪቱን ክብር የሚነኩ የ የአገሪቱን ሰንደቅ አላማም ጭምር ክብር ዝቅ የሚያደርጉ ጉዳዮችም ህገወጥ ተግባራትም ሲፈጸሙ ነበር። በዚህ መነሻነት እንግዲህ የአዲስ አበባ ፖሊስ ከፌዴራል ፖሊስን፣ ከጸጥታ ኃይልና ና ከመላው ህዝባችን ጋር በመተባበር ጥናት ላይ የተመሰረተ ህግ የማስከበር ስራ እየሰራ ነው። በተጠርጣሪዎች ቤትና የንግድ ድርጅቶች በተደረገ ብርበራ የተለያዩ የጦር መሳሪያዎች መያዛቸውንም ኮሚሽነሩ ገልጸዋል። አንዳንድ ጭፈራ ቤቶች፣ ሆቴሎች፣ የንግድ ድርጅቶችም በዚህ ሂደት ውስጥ የወንጀል መንስኤ የሆኑባቸውም ተግባራትም ጭምር ሲፈጸምባቸው እንደሆነ አረጋግጠናል። የተለያዩ አይነቶች የጦር መሰብ ወደ 126 የሚሆን ልዩ ልዩ ሽጉጦች 918 የሽጉጥ ጥይት 14 የሽጉጥ ካርታ እንደዚሁም ሶስት ክላሽ ሶስት መቶ ዘጠና የጥይት ከአራት ካርታ ጋር እንደዚሁም አንድ ኤስኬስ በእግዚቢትነት ተይዟል። ከእነዚህ የጦር መሳሪያ በተጨማሪም እነዚህ ፍተሻ ባረግ ናቸው። የፌዴራል ማረሚያ ቤቶች አልባሳት፣ እንደዚሁም የፌዴራል ፖሊስ ደንብ ልብስና የአዲስ አበባ ፖሊስና የሀገር መከላከያ አልባሳትንም በዚህ ፍተሻ ቅድም ከተያዙት ግለሰቦች ጋር ይዘን ምርመራ እያጣራን ነው። ፖሊስ በቁጥጥር ስር ያዋላቸው ግለሰቦች የንግድ ድርጅቶች ታሽገው ተጨማሪ ምርመራ እየተደረገ መሆኑንም ኮሚሽነር ጌቱ ገልጸዋል። ኢሰመኮና አምነስቲ ኢንተርናሽናል ባወጧቸው መግለጫዎች የእስራት እንዲሁም የንግድ ድርጅቶችን የመዝጋቱ ድርጊት የትግራይ ተወላጆችን ማዕከል ያደረገ መሆኑን መግለጻቸው የሚታወስ ነው። ይህን የማይቀበሉት የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ግን ፖሊስ እርምጃ የሚወስደው በተጠረጠሩበት ወንጀል መነሻነት እንጂ በብሔር አይደለም ብለዋል። ዋና መመዘኛችን የብሔር ጉዳይ አይደለም። ነገር ግን የጁንታው ቀኝ እጅ ሆነው ነው አሸባሪውን ድርጅት የሚደግፉ አካላት በብሔር ተለይተው ሳይሆን በተግባራቸው በፈጸሙት በተጠረጠሩበት ጉዳይ ካልሆነ ከብሔር ጋር የተያዘ አንድም ነገር አለመኖሩን በዚህ አጋጣሚ መግለጽ እንወዳለን። የሰብአዊ መብቶች ኮሚሽን ከህግ አግባብ ውጭ ስለመታሰራቸው ያነሳቸው የትግራይ ተወላጆች ከህወሀት ጋር ግንኙነት ያላቸው ስለመሆን አለመሆናቸውና ስለ ቁጥራቸው ገና የማጣራት ስራ በመስራት ላይ እንደሚገኝ የኮሚሽኑ ከፍተኛ የኮሚኒኬሽን ጉዳዮች አማካሪና ቃል አቀባ አባይ አሮን ማሾ ለቪኦኤ መግለጻቸው ይታወሳል ቪኦኤ በዚሁ ጉዳይ ላይ ከፖሊስ ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም የሰብአዊ መብቶች ኮሚሽን በትግራይ ክልል የሚገኙ የኤርትራ ስደተኞች ላይ እንዲሁም የህወሀት ተቃዋሚ ናቸው ተብለው በተፈረጁ ሲቪል ሰዎች ላይ የግድያና የአፈና እርምጃዎች እንደተወሰዱም ማስረጃዎች እንደደረሱት የገለጸ ቢሆንም በህወሀት በኩል ግን የተሰጠ ምላሽ የለም ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ